እግዚአብሔርን እናመሰግናለን እንግዲህ የዛሬው መልእክታችን ማርቆስ ወንጌል ተከታታይ ከምናየው ክፍል የቀጠለ ነው የዳግም ምጽአት ትንቢት በሚል ነው ያዘጋጀሁት መልእክቴን እና ትዚላችሁ እንደሆነ ጌታ ኢየሱስ ክርስቶስ በደብረዘይት ተራራ ላይ ነው ያለው እና ደብረዘይት ተራራ ዕለቱ ማክሰኞ ነው። ደብረ ዘይት ተራራ ላይ ቁጭ ብሎ ከቤተ መቅደሱ ወጥቶ ከከተማው ወጥቶ ወደ ማደሪያ ቦታ ሊሄድ እያለ ነው። ደብረ ዘይት ተራራ ቁጭ ብሎ ፊት ለፊት ኢየሩሳሌምንና ቤተ መቅደሱን እያየ አራቱ ደቀ መዛሙርት መጥተው ጥያቄ ጠይቀውት ነበር እና ያን ጥያቄ በተመለከተ ሁለተኛውን ትንቢት ሲናገር ታዩታላችሁ። የመጀመሪያውን ትንቢት አንድ ደቀ መዝሙር እነዚህን ህንፃዎች አታይም ወይ፣ ድንጋይ በድንጋይ ላይ እነዚህ የሚያማምሩ የህንፃ ግንባታዎች ናቸው ብሎ ሲናገረው የመጀመሪያውን ትንቢት ነው የተናገረው እና የመጀመሪያው ትንቢት ስለ ኢየሩሳሌም እና ስለ አይሁድ ቤተ መቅደስ ነው። ሁለተኛው ትንቢት ግን እዚህ ጋር የሚናገረው ስለ ጌታ ስለ ራሱ ዳግም ምጻትና በዛ በዳግም ምጻት ምን ነገር ሊሆን እንደሚችል ነው እየተናገረ የነበረው እና ሁለቱም ትንቢቶች ናቸው። የመጀመሪያው ባለፈው ነገራችኋለሁ፣ በሰባ ዓመተ ምህረት ተፈጽሟል። በዛን ጊዜ በሰባ ዓመተ ምህረት ልክ ወደ ሰባ ዓመተ ምህረት መቅረቢያው ጌታ ኢየሱስ ከተሰቀለ ከአርባ ዓመት በኋላ ኒርሊ ማለት ነው ወደዚያ አካባቢ እየተቃረበ ያለ እስራኤላውያን የጌታን ምክር የጌታን ማስጠንቀቂያ የትንቢትንም ሁሉ ነገር ችላ በማለት ሮማውያንን ከጫንቃቸው ላይ ለማስወገድ የአመጽ የትጥቅ ትግል የጀመሩበት ጊዜ ነው። ስለዚህ ሮማውያን መጥተው ከተማውን ከበው እንዳለ ከተማይቷን አጠፏት። የትንቢት ፍጻሜ ነው እና በዛን ጊዜ ክርስቲያኖች ምን ሆኑ? የሚል ጥያቄ ምን አልባት አውቶፍ እንደ ከለማወቅ ከመጓጓት የተነሳ ከጠየቃችሁ ክርስቲያኖች በዛን ጊዜ በጌታ ኢየሱስ እዚህ ደብረዘይት ተራራ ላይ እና ኢየሩሳሌም እዛ ቤተ መቅደስ ውስጥ የተናገረውን በደንብ የሰሙ ክርስቲያኖች በዛን ጊዜ ሸሽተዋል፣ ከኢየሩሳሌም ከተማ ወጥተዋል። እና ትዚላችሁ እንደሆነ ጌታ ኢየሱስ ይህን ትንቢት ሲናገር ምን ብሏቸዋል? ሽሽታችሁ በክረምት እንዳይሆን እና ስትሸሹ በጥሩ ጊዜ እንድትሸሹ በዛን ጊዜ በአስጨናቂ ጊዜ እንዳይሆን ጸልዩ ብሎ ጌታ የሱስ ክርስቶስ ተናግሮ ነበረ እና በዛ መሰረት በጊዜ ነው ክርስቲያኖች ወጥተው ፔላ ወደሚባል ቦታ የገሊላ ባህር አካባቢ እና የዮርዳኖስ ወንዝ ዳር ያለች የመንደር ከተማ እንዳለ ክርስቲያኖች ወጥተው እዛ ተቀመጡ። ስለዚህ ኢየሩሳሌም ስጠፋ እና ብዙ ሰዎች በአሰቃቂ እውነታ ሲያልቁ ክርስቲያኖች አልሞቱም። በጣም የሚገርም ነው። አስደናቂ እውነት ነው እና ለዚህ ነው ጌታ ኢየሱስ ሽሽታችሁ በክረምት እንዳይሆ ወይም ደግሞ በአስጨናቂ ጊዜ እንዳይሆን ብሎ እየተናገረውን ሰምተው ያንን ፈጽመዋል። ጌታ እግዚአብሔርም በቃሉ መሰረት የሚታዘዙ ሰዎችን ሁልጊዜም እንደሚያድን እነሱም ድነዋል። እና ሁለተኛው ትንቢት ግን እንደምትመለከቱት ጌታ ኢየሱስ ስለ ዓለም ፍጻሜና ስለ ራሱ መምጣት ነው የተናገረው። እና እኔ ባለፈው እንድንመለከት ያደረግኩት እኛ ክርስቲያኖች የምንኖረው በመጀመሪያው ምጻት ማለት ጌታ ኢየሱስ ተወልዶ በስጋ በመጣበት የመጀመሪያው ምጻትና የሁለተኛው ምጻት ዳግመኛ የሚመጣበት መካከል ነው ያለነው። እና በእነዚህ መካከል የሚደረጉትን ነገሮች ጌታ ኢየሱስ ተናግሯል። እና የመጨረሻው የጌታ የሱስ ዳግም ምጻት ሊሆን በሚችል በሚሆንበት አካባቢ የሚከሰቱ አስደናቂ ነገሮች አሉ። እና እነዚህም በጣም በጥሞና እንድንመለከት ሕይወታችንን ከዛ አኳያ ሁል ጊዜ ከጌታ ጋር ተጣብቆ እንዲኖር እንድናደርግ የጌታ ሀሳብ ስለሆነ ይህንን በግልጽ በትንቢትነት ተናግሮታል እና የጌታ ትንቢት ይፈጸማል። ምንም ጥርጥር የለውም። በኋላም አንዳንድ ነገሮችን እናገራለሁ። ታዲያ ጌታ በቃል ውስጥ ያስቀመጠልን ነገር እነዚህን ነገሮች የሚገልጥ ስለሆነ መመልከታችንና ማስተዋላችን በጣም ጠቃሚ ነው እና የመጀመሪያው ነጥቤ ታዲያ ጌታ ኢየሱስ ዳግም ሊመጣ ሲል የሚከሰቱ ክስተቶች የሚል ርዕስ ነው ያለው። እና እዚሁ ቃሉ ላይ ነው የምናገኘው። እንግዲህ ተመልከቱ ቁጥር 24ን ስናነብ፣ በዚያን ወራት ግን አለ ጌታ ኢየሱስ ክርስቶስ። ሊመጣ ባለበት ወራት፣ በነዚህ በመከራዎቹ ወራት፣ በዚያን ጊዜ በዚያን ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም፣ ቁጥር 26 የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያን ጊዜም እንግዲህ እየደጋገመ ነው ጌታ ኢየሱስ፣ በዚያን ጊዜ በዚያን ጊዜ እያለ ያለው። በዚያን ጊዜም መላእክትን ይልካል ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባቸዋል ብሎ ተናገረና በጣም የሚገርም ነገር ነው። ደቀ መዛሙርቱ እየሰሙ ነው እና በተለይ አራቱ ደቀ መዛሙርት በጉጉት እያዳመጡ ነው እና ሁሉም ደቀ መዛሙርት እየሰሙ ነው እና ጌታ ዳግም ሲመጣ የሚታዩ ምልክቶችን ነው ጌታ ኢየሱስ የተናገረው። ምክንያቱም ትዝ ይላችሁ እንደሆነ በቁጥር ሶስት ላይ በመቅደስ ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ፣ ዮሐንስም፣ እንድርያስም አራቱ ንገረን ይሄ መቼ ይሆናል? ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው? አንደኛ፣ ስለ ኢየሩሳሌም መፍረስ፣ ሁለተኛ ደግሞ ስለ ዳግም ምጻት የሚልም ሐሳብ ነው ውስጡ ያለበት። እና ብለው ለብቻቸው ነው የጠየቁት። እና ጌታ ኢየሱስ ለሁሉም ነው አሁን መልስ እየመለሰ ያለ። እና ጌታ ኢየሱስ ክርስቶስ ሲመጣ የሚታዩ ምልክቶች አሉ። ሊመጣ ሲል ግን በመጀመሪያው መምጣትና በሁለተኛው መምጣት መካከል በጣም ብዙ ነገሮች ይከሰታሉ እና እየተከሰቱም ነው እና የመጨረሻው መጨረሻ ሲመጣ ግን እንዳያችሁት እዚህ ቃሉ ላይ እንደተናገረው ጌታ ዳግም ሊመጣ ሲል በሰማይ ላይ የሚከሰቱ እጅግ በጣም ተደርገው የማይታወቁ ነገሮች ይደረጋሉ እና ፀሐይ ራሷ ጨለማ ትሆናለች፣ ብርሃኗን አትሰጥም። ጨረቃም ፀሐይ የለችም የምታንጸባረቀው ብርሃን አይኖርም፣ ስለዚህ ብርሃኗን አትሰጥም። ሌሊትና ቀን አንድ አይነት ነው የሚሆኑት ጨለማ ጨለማ ነው የሚሆነው እና እንደዚህ አይነት ጊዜ ይመጣል አለ ጌታ ኢየሱስ እና ፀሐይንና ጨረቃ አገልግሎት መስጠት ያቆማሉ እና በጣም ይሄ ነገር የሚሆንበት ጊዜ አለ ጌታ ኢየሱስ ይመጣል አሁን ይህንን የሚናገረው ሰው ቢሆን እንዴ ይሄ ሊሆን የማይችል ነገር ነው ልንል እንችላለን ሰው ቢሆን ግን ጨረቃንና ፀሐይን የፈጠረ ካለመኖር ወደ መኖር ያመጣ ብርሃን እንዲሰጡ ያደረገ እሱ ነው እየተናገረ ያለው እና ፀሐይ ብርሃን መስጠት ታቆማለች ጨረቃም ብርሃን መስጠት አትችልም፣ እና አገልግሎት መስጠታቸው ያቆማል። እና ጀስት ኢማጂን አሁን ፀሐይ አንድ ቀን አገልግሎት መስጠት ብትቆም በዓለም ላይ ሊሆን የሚችለውን ነገር አስቡ። ሰዎች ምን ይላሉ? እኔ የተባበሩት መንግስታት ትልልቅ ስብሰባ ሊያደርጉ እንደሚችሉ አስባለሁ። ስብሰባ በስብሰባ ምንድን ነው የምናደርገው? ፀሐይን እንደገና ሪአክቲቬት እንዴት እናደርጋታለን? የሳይንቲስቶች ሁሉ መላምት ይደረደራል። እንደዛ አይነት ጊዜ ይመጣል፣ አለ ጌታ ኢየሱስ። በኋላ እናገርበታለሁ ይህንን ሀሳብ ግን፣ ይሄ ብቻ አይደለም ጌታ ኢየሱስ እየተናገረ ያለው። ጨረቃ ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ እና የሰማይም ኃይላት ይናወጣሉ፣ አለ ጌታ ኢየሱስ። እና አንዳንድ ጊዜ ይደንቀኛል። እነዚህ ተወርዋሪ ኮከቦች ሚቲዮራይትስ ነው የምንላቸው በመሬት ሰባ ማይል ወይም ሀያ ማይል ምናምን ማይል አለፉ እና ይሄኛው ሚቴዮራይት ምናልባት መሬት መጥቶ በጣም ከፍተኛ ጉዳት ሊደርስ ይችል ይሆናል እየተባለ በየጊዜው የአስትሮኖምር ይነጋገራሉ። እንደውም በቅርብ ምድርን የምታልፍ አንድ እንደዚህ ተወርዋሪ ኮከብ አለች እና ምናልባት ዳይቨርት ብታደርግ ወደ መሬት እንዴት ነው ልንከላከል የምንችል የሚል ሁሉ ስብሰባዎች ይደረጋሉ እና ግን ያን ጊዜ እንደዚህ አይነት መላምቶችና ነገሮች እንዲሆኑ የሚጠብቅ ጉዳይም አይደለም። ጀስት የሰማይ ከዋክብት ከወደ ምድር ይወድቃሉ እንደ ምናምን ይረግፋሉ እና ይሄንን ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና የሰማይ ኃይላትም ይናወጣሉ። ይሄ የሰማይ ኃይላት ይናወጣሉ የሚለው ነገር እነዚህ አስትሮኖመርስ የምንላቸው በዚህ በቢሊየንስ በሚሆኑ ጋላክሲዎች ውስጥ አሉ የሚሏቸው፣ በእርግጥም ቢሊየንስ ቢሊየንስ የሚሆኑ ከዋክብት አሉ ከእነዛ አካባቢ ከፍተኛ መናወጥ እንደሚነሳ እና ትልቅ ሁከት በሰማይ ላይ እንደሚኖር እና እንደዚህ አይነት ሁከት ተነስቶ በምድር ያሉ ሰዎች በሙሉ ካሉት የቴሌስኮፖች እይታ የተነሳ በጣም እንደሚረበሹ፣ እንደሚጨነቁ ነው። አሁን ነገሮችን የምንመለከተው እና ቅድም ያልኩትን ነገር እንደገና አመጣዋለሁ። ነገሮቹ ራሳቸው ሰማይ ኃይላት ላይ የሚደረጉት ነገሮች ሰዎችም በትልቅ ስጋት፣ በትልቅ ፍርሃት እንደሚጥሏቸው እና የተባበሩት መንግስታት፣ ፕሬዚዳንቶች፣ ሳይንቲስቶች እየተሰበሰቡ ምን እናድርግ እያሉ እንደሚጨነቁ ነው እንግዲህ ልትገምቱ የምትችሉት እና ነገር ግን ጭንቀቱም፣ ምክክሩም፣ ስልቱም ምናልባት አንዳንዶቹን ከዋክብት በሚሳይል ወደዚህ ሳይመጡ እናፍረስ፣ እኛም በበኩላችን ወደ ሰማይ ጦርነት እንላክ የሚለው ሁሉ ዋጋ ቢስ ሆኖ በጣም አስጨናቂ በሆነ ሁኔታ ውስጥ እንደሚወደቅ የመጨረሻው ዘመን ጊዜ ያሳያል። የሰዎች ቴክኖሎጂ፣ የሰዎች ፍልስፍና፣ የሰዎች አስተያየት፣ አመለካከት መልስ የማይሰጠው ጊዜ ነው። ይመጣል ብሎ ጌታ ኢየሱስ ክርስቶስ እየተናገረ ያለው ይህንን ሳስብ ነው። እኔ ጴጥሮስ ሐዋርያው ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ የተናገረውን ላነብላችሁ የምገደደው ተመልከቱ። ጥያቄውን ከጠየቁት አራት ደቀ መዛሙርት መካከል አንዱ ጴጥሮስ ነው። ጴጥሮስና ወንድሙ እንድሪያስ ዮሐንስና ወንድሙ ያዕቆብ ነበሩ ጥያቄውን ለጌታ ያቀረቡት። እና ጴጥሮስ ጌታ ኢየሱስ ከመለሰው መልስ የተነሳ ውስጡ ይሄ እውነት ተቀምጦ በጽሁፉ ላይ ይህንን ጽፏል። በሁለተኛ ጴጥሮስ ምዕራፍ 3 የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን አለ። በዚያም ቀን ጌታ ኢየሱስ በዚያን ጊዜ በዚያን ጊዜ ያለውን ቀን እየጠቀሰ ነው። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ። ማለት ሰማያት ትልቅ ድምፅ ሰጥተው ከመኖር ወደ አለመኖር ይሄዳሉ ነው የሚለው። የግሪኩ እና የሰማያት ፍጥረት በትልቅ ትኩሳት ይቀልጣል። ትልቅ ድምፅ፣ በትልቅ ድምፅ ያልፋሉ። ግን የትልቅ ድምፁ ማለፍ ሁኔታ የተከሰተው እንደምታዩት በትልቅ ትኩሳት ይቀልጣሉ። እና ይሄ የምናየው ቢሊየንስ የሚሆነው ጋላክሲ በሙሉ በትልቅ ትኩሳት ቀልጦ ይጠፋል። እና ምድርም በእሷ ላይ የተደረገው ሁሉ ይቃጠላል። አሁን አንዳንድ ሰዎች በምድር ላይ ተስፋ ያደርጋሉ። ይቺ ምድር ለዘላለም የምትኖር ይመስላችኋል? የእግዚአብሔር ቃል ግን ሌላ ነገር ነው የሚናገረው። ይቺ ምድር ራሱ በትልቅ ትኩሳት ተቃጥላ ታልፋለች ሰማያትም በሙሉ እና እንደዚህ አይነት ሁኔታ ይመጣል ብሎ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና ይህንን በልዩ ልዩ ቦታ በተመሳሳይ መንገድ ተገልጦ ታያላችሁ እና ማንም ሰው በኃይሉ በስልጣኑ መንግስታት በሙሉ ምንም ነገር ሊያደርጉ የማይችሉበት ጊዜ ይመጣል። እነዚህ ጊዜዎች መምጣታቸው ግዴታ ነው። ግን እነዚህ ሁሉ ሁኔታዎች ከሆኑ በኋላ እየሆኑ እያሉ በመጨረሻው ዘመን በጣም የሚገርመው ነገር ቁጥር 26 ላይ ቁጥር 26 ላይ ምን ይላል? በዚያን ጊዜም የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። ተመልከቱ፣ ሰዎች በሙሉ እነዚህን ሁኔታዎች እያዩ እየተጨነቁ ባሉበት ሰዓት ጌታችን ኢየሱስ ክርስቶስ ራሱ በትልቅ ክብርና ኃይል ከሰማይ ይመጣል ብሎ ራሱ ጌታ ኢየሱስ ነው የተናገረው። ማንም ሰው ማንም ሌላ ነቢይ አይደለም የተናገረው። በዚያን ጊዜ የሰው ልጅ በብዙ ኃይል እና ክብር በደመና ሲመጣ በዚህ ጭንቀት ውስጥ በዚህ ኮንፊውዥን ውስጥ በዚህ ምንድን ነው ሊሆን የሚችለው እየተባለ በሚጨነቅበት ጊዜ ዓለም በሙሉ ጌታ ኢየሱስ ክርስቶስ በትልቅ ክብር ይመጣል። ይሄ ነው ዳግም ምጻት የምንለው እና በዳግም ምጻት ነገሮች በሙሉ ከቁጥጥር ውጭ ይወጣሉ። ፍጥረታት በሙሉ ይታወካሉ፣ ይናወጣሉ። ከዋክብት፣ ፀሐይ፣ ጨረቃ በሙሉ እንዳልነበረ ይሆናሉ። ይችም ምድር ከመኖር ወደ አለመኖር የምትሄድበት ጊዜ ይመጣል። ግን ያን ጊዜ ሰዎች ሁሉ እያዩት ጌታ ኢየሱስ በደመና በትልቅ ክብር በብዙ ኃይል ታጅቦ ይመጣል። ይህንን ነው ሐዋርያቱ ከዚህ በኋላ እንደገና በሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታ ኢየሱስ ከሞት ተነሳ ሀምሳ ቀን አርባ ቀን አብሯቸው ቆየ እና በሀምሳኛው ቀን ጌታ ኢየሱስ ክርስቶስ ወደ ሰማይ በአርባኛው ቀን ይቅርታ ወደ ሰማይ አረገ። ልክ እሱ ወደ ሰማይ ያረገ ባለበት ጊዜ ደቀ መዛሙርቱ ወደ ሰማይ የሄደ ባለበት ጊዜ የተመለከቱት ሁለት ነጫጭ መላእክት ነጫጭ ልብስ የለበሱ መላእክት አጠገባቸው ቆሞ እንደዚህ ሲወጣ ያያችሁት ይሄ ኢየሱስ እንደዚህ ደግሞ ምን ያደርጋል ብለዋቸዋል ይመለሳል ብለዋቸዋል። እና ይሄ እውነት በድጋሚ በራሱ ተነግሯል በጽሁፍ በዚህ በወንጌል ጽሁፍ ላይ ተነግሯል። እንደገና በልዩ ልዩ ቦታዎች በትምህርትነት ተሰጥቷል። እና መላእክት ራሳቸው ደግሞ ተናግረዋቸዋል። እና ጌታ ኢየሱስ ክርስቶስ ይመጣል። ይሄ የክርስቲያኖች ትልቅ ተስፋ ነው። የክርስቲያኖች ትልቅ የእምነታችን መሰረት ነው። እኛ የምናምነው ጌታ ኢየሱስ ሞቶ ተነስቷል እና ወደ ሰማይ ሄዷል እና ከሰማይ በራሱ ጊዜና ሰዓት ይመለሳል ግን ከመመለሱ በፊት እንደዚህ አይነት ነገሮች በሙሉ ይደረጋሉ። እና ተስፋችን፣ ልባችን፣ ሀሳባችን፣ ስሜታችን በሙሉ መሆን ያለበት በዚያ እውነታ ላይ እንደሆነ እንድናስብ ጌታ ይፈልጋል እና በሁለተኛ ነጥብ የምናገረው የጌታ ዳግም ምጻት ከመጀመሪያው ጋራ በፍጹም እንደማይመሳሰል ላስታውሳችሁ እፈልጋለሁ እና ይህንን ለማስታወስ የምናገርበት ቃል የጌታ ዳግም ምጻትና የመጀመሪያው አጭር ርዕስ የሰጠሁት ስላይዱ እንዲይዘው አድርጌ ነው። እና እንደምታዩት እኔ የተናገርኩት እኛ ያለኑ በመጀመሪያው ምጻትና በሁለተኛው ምጻት ማለት በዳግም ምጻት መካከል ነው ያለን። የመጀመሪያው ምጻትና የሁለተኛው ዳግም ምጻት የሚያመሳስላቸው ነገር አለ ወይ? ይሄ ሁለተኛውን ወይም ዳግም ምጽአት የምንለውን ነገር እንዴት ነው ልንገነዘበው የሚገባው እንደ መጀመሪያው ነው ወይ አይደለም አንዳንድ ነጥቦች አስቀምጫለሁ የመጀመሪያው ምጽአት ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ሰው ሆኖ ወደ ምድር የመጣበት ምጽአት ነው እና ያኛው ምጽአት ጌታ ኢየሱስ ክርስቶስ በዛኛው ምጽአት ሲመጣ ያየነው የሰውን ስጋ ለብሶ ዝቅ ባለና በተዋረደ ሁኔታ ነው፣ ትዚላችኋል የተወለደው የነገስታት ንጉሥ የጌቶች ጌታ ሆኖ በበረት ውስጥ ነው። በጣም ዝቅ ባለ ሁኔታ እና በጉስቁልና ሰዎች በማያውቁት ሁኔታ ባልታወቀ ሁኔታ መምጣቱ ያወቁ እንኳን ዝም ባሉበት ሁኔታ ለመደበቅ በመኮሩበት ሁኔታ ነው የመጣው የነበረው። ሁለተኛው ምጽአት ግን እንደዛ አይሆንም በጭራሽ ሁለተኛው ምጽአት ጌታ በሚመጣበት ወቅት ተመልከቱ እነዚህ የሰማያት ኃይላት ይናወጣሉ እሱ በታላቅ ክብር በታላቅም ኃይል በደመና ይመጣል በክብር በመታወቅ ነው የሚመጣው ጌታ ኢየሱስ የዓለም ሕዝብ በሙሉ አሁን እኛ ቀንና ሌሊት የምንላቸው የዚህ የዓለም ከክብነቷ የተነሳ የተለያየ ከፀሐይም አቀማመጥ የተነሳ የፀሐይና የሌሊትና የብርሃንና የጨለማ ወቅት አለ። ያን ጊዜ ግን በጨለማም ያሉ በብርሃንም ውስጥ ያሉ ሁሉም ሰው በሚያይበት ሁኔታ ነው ጌታ ኢየሱስ ክርስቶስ የሚመጣው እና በሰማይ ሰራዊት አጀብ በምድር ሁሉ እየታየ ነው የሚመጣው። ይገርማቸዋል። መጽሐፍ ቅዱስ ራእይ ላይ የወጉት ሁሉ ያዩታል ይላል። ጌታ ኢየሱስን እንትፍ ያሉበት በጦር መስቀል ላይ ተሰቅሎ የወጉት እና በጅራፍ የገረፉት እና ልብሱን ሰነጣጥቀው ዕጣ የተጣጣሉበት እነሱ ሁሉ እያዩት የፈረዱበት አሁንም የሐሰት ትምህርት በማስተማር አምላክ አይደለም እያሉ የሚናገሩ ሁሉ እያዩት ጌታ ኢየሱስ ክርስቶስ ይመጣል። እግዚአብሔር ይመስገን። የመጀመሪያው ምጽአት፣ አሁንም የመጀመሪያና ሁለተኛው እያልኩ ነው የምናገረው። እንደምታዩት የመጀመሪያው ምጽአት ላይ ጌታ ኢየሱስ ክርስቶስ የመጣው ለሰዎች ልጆች ኃጢአት ዋጋ ለመክፈል ነበር ለእኛ እኛን ተክቶ በቀራኒው መስቀል ላይ ለመሰቃየት ነበር። እኛ እያለፍንበት ያለውን የሰውነት ድካም ፈተና ሁሉ ተፈትኖ በእርግጥ አልፎ ቅዱስ ንጹህ ሆኖ በእኛ መካከል ተመላልሶ ለማለፍ ነበር የመጣው የመጀመሪያው ምጽአት። በእኛ እርግማን ምክንያት እርጉም ለመሆን የእኛን የኃጢአት ዕዳና ፍርድ በቀራኒው መስቀል ላይ ለመቀበል የእግዚአብሔር ቁጣ በላዩ ላይ እንዲፈስበት ሆን ብሎ ነበር የመጣው የመጀመሪያው ምጽአት። ስለዚህ የሁለተኛው ምጽአት ግን እንደዛ አይደለም የሚሆነው። የሁለተኛው ምጽአት እሱ ሲመጣ የሚመጣው ለምንድን ነው? ለመንገስ ነው የሚመጣው። በጠላቶቹ በክፉዎች ላይ በኃጢአተኞች በሰይጣንና በሰራዊቱ ላይ ፍርዱን ለመግለጥ ነው የሚመጣው አዲስ ሰማይና አዲስ ምድርን ለመመስረትና ለመመረቅ ነው የሚመጣው። ጌታ ኢየሱስ እኛን ወደ ዘላለም መንግስትና ወደ ዘላለም ኑሮ ሊወስደን ነው የሚመጣው። እነዚህ ነገሮችን በአእምሯችን ማሰብ እጅግ በጣም ጠቃሚ ነው ከዚህ ከምንካፈለው የጌታ ቃል የተነሳ። እና እኔ ታዲያ በዚህ የሁለተኛው ምጻትና የመጀመሪያው ምጻት መካከል ያለው ልዩነት ለመግለጽ ሲሄድ በመጀመሪያውና በሁለተኛው ምጻቶች መካከል ያለው ልዩነት እጅግ በጣም ሰፊ ነው። እጅግ በጣም ትልቅ ነው። እጅግ በጣም ደግሞም አስደናቂ ነው። እና ይህንን ማሰብ ለክርስቲያኖች በጣም ጠቃሚ ነው። ምክንያቱም የሚያነቃቃን ነው። የድሮ ህፃን ሆኖ መጥቶ የነበረው ጌታ ኢየሱስ አሁን ግን ንጉስና በመላእክት ታጅቦ በትልቅ ክብር የወጉት ሁሉ ዓለም ላይ ያለ ህዝብ ሁሉ በመደነቅ እንደዚህ አይነት ነህ እንዴ እያሉ ነው እያሉት ነው የሚመጣው። እና የሚመጣው ተስፋችንን የሚያድስ እምነታችንን የሚያጸና የሚያነቃቃ ልባችንን ወደ ሰማያዊ መንግስት የሚያቀና እውነታ እንደሆነ እንድናስብ ነው የሚመጣው የሚመጣው ጌታ ኢየሱስ የኛ ንጉስ ነው የኛ ያንቺ የኔ ንጉስ ነው የራሳችን አዳኝ ነው ያ የሚመጣው ያመኑ ተስፋ ያደረግነው ኃጢአታችንን ከውስጣችን ቆሻሻነታችንን ያጸዳል የኛ የምንለው የኔ ያለን እሱ ነው የሚመጣው የራሳችን ሊቀ ካህን ነው የሚመጣው በጣም የሚወደን የሚጠነቀቅልን፣ ያፈቀረን ሁል ጊዜ በአብ ፊት ቁጭ ብሎ የሚማልድልን ነው የሚመጣው። ያኔ ጌታ ኢየሱስ ሲመጣ በአስደናቂ ፍንደቃ በአስደናቂ ደስታ እኛ ደስ ይለናል። እግዚአብሔር ይመስገን። ጠላቶቻችን ያፍራሉ። የእግዚአብሔር ጠላት ዲያብሎስ፣ ኃጢአተኞች በሙሉ ክርስትናንና እውነተኛውን እምነት ያሳደዱ በመቃብር የቀሩ እነሱ በሙሉ ከነ ተከታዮቻቸው ያዝናሉ። እኛ ወደ ሰማያዊ መንግስት ውስጥ እንገባለን። ክብርና ምስጋና ለእግዚአብሔር ይሁን ይህንን ይህንን ነገሮች እንድናይ በመጀመሪያውና በመጨረሻው ምጻት መካከል ያለውን ልዩነት እንድታሰርጽ ባይምሯችሁ ያስፈልጋል በሶስተኛ ደረጃ የምናገርበት ነገር በጌታ ዳግም ምጻት መጀመሪያ ይሆናል የተባለው ነገር እኔን አስደንቆኛል አሁን ቁጥር 27ን ስትመለከቱ አሁን ቁጥር 26 ላይ በዚያን ጊዜ መላእክትን ቁጥር 26 በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል፣ ይልና ቁጥር 27 በዚያን ጊዜ መላእክትን ይልካል፣ ከአራቱም ነፋሳት ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባቸዋል ይላል። እዚህ ጋ አንድ ነገር ማየት በጣም ጥሩ ነው። አሁን ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ እንግዲህ ፍርድ ይሆናል፣ ቁጣ ይሆናል እና ዓለም የመጨረሻዋ ታሪኳ በሙሉ የሚያልቅበት ጊዜ ይሆናል እና በዚያን ጊዜ ጌታ ኢየሱስ መላእክት ልኮ የተመረጡትን ይሰበስባል። የተመረጡት የሚባሉ እነዚህ በጌታ በኢየሱስ ክርስቶስ በማዳን ኃይልና በማዳን ጸጋ ድነው እውነተኛ ክርስቲያኖችና እውነተኛ አማኞች የሆኑ ናቸው። አስመሳዮቹን አይደለም ዓለማዊዎችን፣ ኃጢአተኞችን፣ ጌታን ያልተቀበሉትን አይደለም። ጌታን ተቀብለው በጌታ ውስጥ ያሉት የተመረጡ የተባሉትን መልአክ ልኮ ይሰበስባቸዋል። ይሄ መጀመሪያ የሚሆን ነገር ነው። የሚገርም ነገር ነው። ጌታ የራሱን ሕዝብ ይሰበስባል። ከአራቱ ነፋሳት የሚለው ከምድር ዳር እስከ ምድር ዳር የሚለው የሚገልጸው በአጠቃላይ በዓለም ውስጥ ያሉትን አማኞች በሙሉ የነበሩትን አማኞች በሙሉ ፍርድ ውስጥ እንዳይጣሉና ፍርድ ውስጥ እንዳይገቡ በመጀመሪያ እነሱ ይሰበሰባሉ የሚል ነገር ነው የሚታየው። እና እኔ ይህንን ሳስብ ታዲያ ክርስትና ያስደንቀኛል። ክርስትና የሚባለው እምነት የጉስቁልና፣ የመጣል፣ የመናቅ፣ የመረሳት፣ ያለመታወስ አይነት እምነት አይደለም። በልዩ ልዩ ችግር ልናልፍ እንችል ይሆናል በዚህ ምድር። ነገር ግን ጌታ እግዚአብሔር እኔና እናንተን እውነተኛ አማኞች ከሆንን በፍጹም አይረሳንም፣ ደግሞም በፍጹም አይጥለንም። በመጨረሻው የፍርድ ሰዓት እንኳን በራሱ አሰራር እኔና እናንተን የሚከልለን የሚሸሽገን አምላክ እንደሆነ ነው የምንመለከተው እና የጌታ ሕዝብ ደህንነት እና ጥበቃ ደግሞም ክብር ይደረግላቸዋል በመጨረሻው ጊዜ በምድር ላይ ፍርድ ከመደረጉ በፊት ህዝቡ ከፍርድ ነፃ፣ ከጭንቅ ነፃ፣ ከማንኛውም ጉዳት ነፃ መሆናቸው እርግጠኛ ይደረጋል። ይህንን በልባችሁ እንድትይዙልኝ ይፈልጋለሁ። እና ምሳሌ እሰጣችኋለሁ፣ አንድ ሁለት ምሳሌዎች። በምድር ላይ ታላላቅ የሆኑ መቅሰፍቶች እኔና እናንተ ከምንኖርበት ከአሁኑ ዘመን በፊት ተደርገዋል። አንደኛው የኖኅ ዘመን ውስጥ የነበረ የጥፋት ውሃ ነው። ያን ጊዜ የነበረው የጥፋት ውሃ በዓለም ላይ ያሉትን ኃጢአተኞች በሙሉ አጥፍቷል ግን ስንት ሰዎች ድነው ነበረ ስምንት ሰዎች ድነው ነበረ ኖህና ሚስቱ ሶስት ወንዶች ልጆቹና ሚስቶቻቸው ማለት ስምንት ሰዎች ናቸው የዳኑት እነዛ ስምንት ሰዎች በመርከብ ውስጥ የኖህ የጥፋት ውሃ አሁን ጌታ እግዚአብሔር ምን ብሏል ለኖህ እኔ ይችም ምድር እና ሰዎችን በሙሉ አጠፋለሁ በምን አጠፋለሁ በጥፋት ውሃ አጠፋለሁ አለ እግዚአብሔር ግን ያን ጊዜ አማኞች እንዳይጠፉ የጥፋት ውሃ ከመምጣቱ በፊት አማኞችን የማድንበት መርከብ ስራ አለው። ኖህን ኖህ መርከብ ሠራ። ልክ የጥፋት ውሃ ሊመጣ በታቀደው ጊዜ ሲደርስ ኖህና ሚስቱ፣ ሶስት ወንዶች ልጆቹና ሚስቶቻቸው እንዲሁም በጊዜው መዳን የሚገባቸው ፍጥረታት በሙሉ ወደ ኖህ መርከብ ውስጥ እንዲገቡ ተደረገና በመጨረሻ የኖህን መርከብ እግዚአብሔር ራሱ መጥቶ ከኋላ ከዘጋ በኋላ የጥፋት ውሃ ዘነበ። እና ምን ልላችሁ ነው የምንፈልገው መሰላችሁ፣ ልክ አሁን ጌታ ኢየሱስ እዚህ ጋር የሚናገረው ነገር እንዴት ሊፈጸም እንደሚችል ነው። ጌታ ኢየሱስ ምንድን ያለው በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። ማንን? እኔን ነው እያለ ያለው። ራሱ በትልቅ ክብር፣ በትልቅ ኃይል ይመጣል። ግን ያን ጊዜ ለፍርድ ነው የሚመጣው። ያን ጊዜ መላእክት ተልከው የተመረጡትና በጌታ በኢየሱስ ክርስቶስ ማዳን የዳኑት በሙሉ ተሰብስበው የጥፋቱ ቁጣ በእነሱ ላይ እንዳይፈስ ይጠበቃሉ ማለት ነው። እና በጣም የሚያስደንቅ እውነት ነው። ልክ የኖህ መርከብ ውስጥ የኖህ የጥፋት ውሃ ከመፍሰሱ በፊት በኖህ መርከብ ውስጥ ሰዎች እንደገቡ ሁለተኛም የብሉይ ኪዳን ምሳሌ አለኝ እዚህ ጋር በሰዶምና ገሞራ ከተሞች ላይ እሳቱ ከመዝነቡ በፊት ሎጥና ልጆቹ ከከተማ ወጥተው ዞአር በምትባል ከተማ እስከሚደርሱ ድረስ የእሳቱ ዝናብ እንዳይዘንብ ተጠብቆ ነበር። የሚገርም ነው። እግዚአብሔር መላእክቱን ላከ። በቀጥታ ሰዶምና ገሞራ ከተማ ውስጥ መላእክት ሎጥ ቤት ነው የተላኩት፣ እና ሎጥ ቤት ተላኩና፣ በል ያለህን ልጆችን ቤተሰብ ካላቸው ልጆች በሙሉ አሁን ውጡ ብለው እጆቻቸውን ይዘው እየመሩ ነው ከከተማ ያወጧቸው በእያቻኮሏቸው ና ያው የኖ ሚስት የከተማው ናፍቆት ና የዚህ አመፅ ናፍቆት ልቧ ውስጥ የነበረ ይመስለኛል። ዞር ብላ ስታይ የጨው አምድ ነው ሆና ደርቃ የቀረችው። ግን እነዛ ፊታቸውን ወደኋላ ዞር ሳያደርጉ መላእክቱ፣ እጆቻቸውን ይዘው ካወጧቸው በኋላ ነው እሳቱ የዘነበው እና አሁንም ልክ እንደዚህ ነው አሁን የጌታ ቃል ይህንን ሁኔታ እንድናስተውል የሚያደርገን በዚያን ጊዜ እግዚአብሔር መላእክትን ይልካል። ልክ ወደ ሎጥ ቤት መላእክት እንደተላኩት በዚያን ጊዜ መላእክትን እግዚአብሔር ወደ ምድር ይልካል እና በምድር ውስጥ ያሉ አማኞች በሙሉ የተመረጡት ይሰበሰባሉ። የእግዚአብሔር ቁጣ፣ የጌታ ኢየሱስ ክርስቶስ ቁጣ እና ፍርድ በነሱ ላይ አይሆንም እና እዚህ ጋር አንድ ኖት አስቀምጫለሁ። በማያምኑ ላይ የሚሆነው የእግዚአብሔር ቁጣ እንዲሁም ፍርዱ አማኞች ላይ አይሆንም። ምክንያቱም አማኞች በሱ ተሸሽገው ሙሉ ጥበቃ እንዲሆንላቸው ከቁጣና ከፍርድ እንዲድኑ እግዚአብሔር ሰብስቦ በራሱ የማዳን ኃይል ውስጥ ሸሽጎ ያስቀምጣቸዋልና እንዲህ አይነት ግሩምን ነገር የእግዚአብሔር ቃል ስለ አማኞች ይናገራል እና እነዚህ እነዚህ አይነት ነገሮችን ሳይ እኔ ምንም ነገር ቀርቶብኝ በምድር ላይ አማኝ በመሆኔ ብቻ ደስተኛ ነኝ። ምክንያቱም የእግዚአብሔር ጥበቃ፣ የእግዚአብሔር ማዳን፣ የእግዚአብሔር ክለላ በመጨረሻው በፍርድ ዘመን እንኳን ከሚጠፉና ከሚሞቱት ጋራ እንዳንጠፋ፣ እንዳይፈረድብን እግዚአብሔር በራሱ አስደናቂ አሰራር እኛን የሚያድን አምላክ መሆኑን ያሳያል። እና ክርስቲያን በመሆናችን ልንደሰት፣ እግዚአብሔርን ልናመሰግን፣ በእግዚአብሔር ልንመካ፣ እንደዚህ አይነቱን ማዳን ከሚያዩት ጋራ በመቆጠራችን ደስ ልንሰኝ እግዚአብሔር አምላካችን ይፈልጋል። ሌላው አራተኛው ነጥቤ ነው። ያለንበትን ጊዜ ምልክቶች መመልከት ጠቃሚ መሆኑን ማሳሰብ እወዳለሁ እና ጌታ ኢየሱስ ክርስቶስ እዚህ ቁጥር 27 ላይ ያለውን የአማኞችን ትልቅ የመዳን እውነት ከተናገረ በኋላ ትንቢት ነው፣ የጌታ ትንቢት ነው፣ የሰዎች ትንቢት አይደለም፣ የሁሉን የሚያውቀው ጌታ ትንቢት ነው እና ቁጥር 28 ላይ እንደዚህ አለ። ምሳሌውንም ከበለስ ተማሩ ጫፏ ሲለሰልስ ቅጠሏም ሲያቆጠቁት ያን ጊዜ በጋ እንደቀረበ ታውቃላችሁ እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የጌታ መምጫ ማለቱ ነው ቀርቦ በደጅ እንደሆነ እወቁ ቁጥር 30 እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ጌታ ኢየሱስ ክርስቶስ ተናገረ ምሳሌውን ከበለስ ጫፍ ተማሩ ያለንበትን ጊዜ ምልክት ተመልከቱ፣ አስተውሉ፣ የሚልን ነገር ነው። ጌታ ኢየሱስ ክርስቶስ እየተናገረ ያለው አንዳንድ ሰዎች እንደዚህ አይነት ጥያቄ ሊጠይቁ ይችላሉ። እኔም እናንተም ልንጠይቅ ይገባናል። ጌታ እመጣለሁ ብሏል እና ዳግመኛ የሚመጣበት ጊዜ መቼ ነው? መጀመሪያ ከመጣበት ጊዜ ጀምሮ አሁን እስካለንበት ጊዜ ድረስ ሁለት ሺህ ዓመት ሆነ። እኛ አሁን ያለነው ነው በ2021 በ21ኛው መቶ ክፍለ ዘመን ውስጥ ነው። 1 2100 ውስጥ ነው ያለ ነው። 2000 ዓመት አመት ቆይቷል እና በ2000 አመት አልመጣም እና ካአሁን በኋላ ሊመጣ ይችላሉ የሚልም የአንዳንድ የቀላጆች ጥያቄ አለ። በኋላ ጴጥሮስ ላይ የተነገረው ነገር እና ጌታ ይመጣሉ ወይ? እንደሚመጣስ እንዴት እናውቃለን? ጌታ ኢየሱስ የሚናገረው እዚህ ምልክት አለው የእኔ መምጫ ጊዜ እና ምልክቱን ደግሞ መማር የምትችሉት ከተፈጥሮ ምሳሌ ነው። ምሳሌውን ሲናገር ከበለስ ተማሩ። በለስ የምትባለው ዛፍ በክረምት በክረምት ቅጠሏን ታረግፋለች። አሁን እኛ እዚህ አሜሪካ ስላለን ይሄ በደንብ ይገባናል። አሜሪካ ውስጥ ቅጠሎች በሙሉ ይረግፋሉ በክረምት አይደል? ገና ኖቨምበር ላይ ነው የሚረግፉት። ጥቅምት ላይ ይጀምራሉ። ፎል የሚባለው ነገር ሲጀምር ቅጠል ሁሉ ይረግፋል እና ቅጠል ሁሉ ረግፎ እነዚህ አትክልቶች በሙሉ ቅጠል አልባ ይሆናሉ። እና ቅጠላቸው እንደገና የሚያቆጠቁጠው መቼ ነው? ከስፕሪንግ ጀምሮ ነው። ልክ አሁን ቅጠል ማቆጥቆጥ መጀመሪያው ነው። እና በለስ በክረምት ጫፏ ቅጠሏን አርግፋ፣ በበጋ ገና በጋ ሊጀምር ሲል ቅጠል ማቆጥቆጥ ትጀምራለች። ቃሉ እንታያላችሁ። ያን ጊዜ ቅጠሏ ሲያቆጠቁጥ እና ጫፏ ሲለሰልስ፣ ቅጠሏ ሲያቆጠቁጥ፣ ያን ጊዜ በጋ እንደደረሰ ታውቃላችሁ። ስፕሪንግ ላይን ያለ ነው እና በጋ ደግሞ ምን እየሆነ ነው? እየመጣ ነው። ይሄ ቀኑ በጣም ደስ ይላል የምንልበት ጊዜ እየመጣ ነው እና አገሩ በሙሉ እንደገና በአረንጓዴ የሚለብስበት ጊዜ ይመጣል። ልክ አሁን በለስ ጫፋ ሲለሰልስና ቅጠል ስታለመልም በጋ ይከተላል ብለን እንደምንለው እነዚህ ምልክቶችን ስታየው ጌታ በደጅ እንደቀረበ መምጫው እንደሆነ፣ አዎ በጋ እንደሆነ የጌታ መምጫ ጊዜ እንደሆነ ታውቃላችሁ። እና ምልክቶች አሉ። ምልክቶችን ተመልከቱ እያለ ነው የሚናገሩ እና እነዚህ ሁሉ ነገሮች መሆኑን ስታዩ ነው ያሉ። የቶቹ የቶቹ ነገሮች አሁን እነዚህን ሁሉ የተባሉት ነገሮች ከቁጥር ሶስት ጀምሮ ባለው ገለጻ ውስጥ ያሉ ናቸው። ተመልከቱ፣ የኢየሩሳሌም ላይ የተነገረው ትንቢት ተፈጽሟል። ከዛን ጊዜ ጀምሮ ጦርና የጦር ወሬ እየሰማን ነው። ህዝብ በህዝብ ላይ አመፁ፣ ጥላቻው፣ እርኩሰቱ፣ ጭከናው እየገነነ እየገነነ እየቀጠለ እየቀጠለ ነው ያለው እና እንደዚህ አይነት ነገሮች በምታዩበት ጊዜ፣ ነገሮች እየቀጠሉ እየቀጠሉ እየቀጠሉ በሚሄዱበት ጊዜ እና ደግሞ በመጨረሻ የሰማይ ኃይላት መናወጥ በሚጀምሩበት ጊዜ ጌታ በደጅ እንደሆነ ማወቅ አለባችሁ። እነዚህ ምልክቶች ናቸው። እና ጌታ ኢየሱስ ክርስቶስ እንድንመለከት ካዘዛቸው ነገሮች መካከል እኔ እዚህ ጋር በዝርዝር ያስቀመጥኳቸው ነገሮች አሉ። እና ክርስቲያኖች ሁሉ ማየት ያለብን ምልክቶች ማዕት ናቸው። አንድ ባንድ አነብላቸዋለሁ። የመጀመሪያው የማህበረሰባዊ፣ ፖለቲካዊ፣ ዓለም አቀፍ ሁኔታዎችና ክስተቶችን መመልከት አለብን። ማህበረሰባዊ እድገቶች ውስጥ በጣም ለማህበረሰቡ ለሰብአዊ እድገት ጠቃሚ ናቸው የሚባሉ ግን በጣም ርኩሰት የሞላባቸው እንቅስቃሴዎች አሉ። እነዚህ የሴኩላር ሂውማኒስቶች የሰው ሰው ላይ ያተኮረ እንቅስቃሴ የሚያደርጉ እንቅስቃሴዎች አሉ፣ በጣም ክፉ የሆኑ ሰይጣናዊ የሆኑ ማህበረሰባዊ፣ ፖለቲካዊ፣ ዓለም አቀፍ ሁኔታዎች አሁን እያሉ ያሉት በሙሉ የሚያሳዩት ነገር ጌታ ኢየሱስ ክርስቶስ በእርግጥ በቶሎ ሊመጣ እንደሚችል ነው። የትኛው ሰዓት የትኛው ጊዜ ያንን መናገር አንችልም፣ ግን ጌታ በደጅ ነው። ሊመጣ ጥቂት ጊዜ ነው የቀረው እና እነዚህን ነገሮች እንድናስተውል ያስፈልጋል። እዚህ ጋር ከጠቀስኳቸው ነገሮች አንዱ ተፈጥሮ ነክ ክስተቶች አሁን በምድር ላይ የምድር መንቀጥቀጦች የእሳተ ገሞራ መፈንዳቶች እና ትልልቅ የሆኑ መቅሰፍቶች በምድር ላይ እየተከናወኑ ነው ያሉት። አሁን እዚህ አገር በተለይ አውሎ ነፋሱ ይሄ የባህር ዳር አካባቢ የሆኑትን ባለፈው እነ ፍሎሪዳ ላይ የሆነውን ከጥቂት ዓመት በፊት ኒው ኦርሊንስ የሆነውን እና ከጥቂት ዓመት በፊት እንደገና እዚህ ስሪላንካ አካባቢ የነበረውን ሱናሚ፣ የጃፓን ሀገር የነበረውን ሱናሚ አይታችሁታል ከስሪላንካ ወዲህ እኔ በቴሌቪዥን ሳይነበር ነበር ቤቶች ንቅል እያሉ በሱናሚው እየተገፉ ሲሄዱ አንድ ከተማ ሙሉ ለሙሉ ውድም ሲል እነዚህ አይነት ተፈጥሮ ነክ ነገሮችና ክስተቶች እየመጡ ባለበት ጊዜ ጌታ ሊመጣ በደጅ እንደሆነ እንድናስብ ያስፈልጋል። እንደዚህ አይነት ነገሮች ይከናወናሉ ተብሏልና። ሌላው የምጠቅሰው ነገር ሃይማኖታዊ፣ ጸረ ክርስቶስ ወይም ጸረ ክርስቲያን እምነቶች ሳይንስ የመሳሰሉ አመለካከቶች ግን የሐሰት ምርመራ ውጤቶች አዲስና የረቀቁ የክህደት እምነቶች መስፋፋታቸው በጣም በሚገርም መንገድ በጣም ራፒድ ፈጣን በሆነ መንገድ የክህደት እንቅስቃሴ እየፈጠነና እየተከናወነ ነው ያለው እና እነዚህ ነገሮች ሲከናወኑ ስታዩ፣ መጠንቀቅ እና ማወቅ አለባችሁ። ሌላው ነጥቤ የሊበራል አመለካከቶች ምስጢራዊ እንቅስቃሴና አጀንዳዎች አሁን በክርስትና እምነት አካባቢ የሚኖሩ ሊበራሎች የሚባሉ አሉ። የጌታ ኢየሱስ ክርስቶስ ማዳን የማያምኑ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለው የማያስቡ በጣም ሚስጢራዊ የረቀቀ የክህደት እንቅስቃሴ በቴዎሎጂ ትምህርት ቤቶች ውስጥ አሜሪካ፣ እንግሊዝ ሀገር ጀርመን በተለይ ከጀርመን የመነጨ ትምህርት ማለት የዘዳግምን መጽሐፍ፣ የፍጥረትን መጽሐፍ፣ የሌዋውያንን እና የዘህልቁም መጽሐፍ እነዚህን አምስቱን የሙሴ መጽሐፍት ሙሴ አይደለም የጻፋቸው የሚሉ የጀርመን በጣም የታወቁ ስኮላሮች አሉ። የእግዚአብሔርን ቃል ሰው እንዳያምን የሚደረግ ስር የሰደደ እንቅስቃሴ አለ እና መጀመሪያ ዩኒቨርሲቲ የቴዎሎጂ ዩኒቨርሲቲ ከገባችሁ መጀመሪያ የምትደረጉት ነገር ምንድን ነው? መጽሐፍ ቅዱስ የእግዚአብሔር ቃል አለመሆኑን እንድታምኑ ነው። በተነጣጠረ መንገድ እንድታምኑ የሚደረገው እና በጣም ሚስጢራዊ እንቅስቃሴ አለ እና እነዚህ ነገሮች እየሆኑ ነው። ጭካኔዎች፣ ጦርነቶች የፖለቲካ ዋነኞች የስልጣን መባለጎች፣ እዚህ ሀገር እንኳን ለፖለቲካ መሪነት አንድ ስቴት መሪነት ሊመረጡ ያሉት ሰዎች ከአምስት ዓመት በፊት ከስድስት ዓመት በፊት ልጃገረዶችን ሲያባልጉ ነበር። የሚገርም ነው። ሰው እኮ በሙሉ በኃጢአትና በዓመፅ ውስጥ እየተወነጀለ ነው። እንዲህ አይነት ነገር እየቀጠለ እየቀጠለ ነው የሚሄደው። የፖለቲካ ዋነኞች የስልጣን መባለግ፣ ኮራፕሽኑ፣ ስነ ምግባር የጎደላቸው የህይወት ልቅነቶች። እኔ እንግሊዝ ሀገር እያለው ያው ዜና ትመለከታላቸው አይደል? የአንድ የፖለቲካ ፓርቲ ከፍተኛ ባለስልጣን የሆነች ሴት በስልጣኗ ተጠቅማ እኔ እኔ ራሴ ያለምንም ችግር በነፃ ምገዛውን፣ በቀላሉ ምገዛውን የሞባይል አይነት በመንግስት ገንዘብ ገዝታ ኮራፕት ዶና ተገኝታ ፓርላማ ላይ መነጋገሪያ ነበረች። ጀስት 300 400 ፓውንድ የሚያወጣ ነገር 3400 ፓውንድ የሚያወጣ ነገር አንድ ሚኒስቴር በትልቅ ደረጃ የስቴት ዋና ወኪል የሆነ ሚኒስቴር ሰርቆ ይያዛል ብላችሁ ታስባላችሁ? እንዲህ አይነት ልክስክስ ነገሮች ሁሉ እየሆኑ ነው ያሉት እና እነዚህ ደግሞ ማቆሚያ የላቸውም። አሁን በመጨረሻ ላይ የተመሳሳይ ፆታ ጋብቻዎች ልቅነት አሳፋሪነታቸው ቀርቶ አስፈላጊነታቸው ይፋ እየወጣ ነው። ይገርማቸዋል። እኔ አሁን ስንት ሀገር ነው በዓለም ላይ ይህንን የተመሳሳይ ፆታ ጋብቻ በህግነት እየተቀበሉ ያሉት የሚለውን እየተከታተልኩ ነው። አሁን ስንት ሀገር ደርሷል? ሀያ ስድስት ሀገር ደርሷል። በቅርብ ይህንን ያጸደቀችው ሀገር አውስትራሊያ ናት። አውስትራሊያ ውስጥ እንደ ጉድ ነው የተጨበጨበው። ዳንስ ነው የወጡት ሰዎች። ለሰባ ዓመት ያህል ይህን መብት ልናገኝ እንታገል ነበር ብለው ልዩ ፓርቲ ነው ተዘጋጅቶ ሲድኒ ከተማ ውስጥ ሲጨፈር የነበረው። እንደዚህ አይነት ነገሮች እየባሱ እየባሱ ነው። ልብ አድርጉ። ይህንን ያነሳውበት ምክንያት ምንድን ነው? የጥፋት ውሃ በመጣበት ጊዜ፣ ሰዶም እና ገሞራ የሚባሉ ከተሞች በእሳት በተቃጠሉበት ጊዜ ትልቁና ዋነኛው ኃጢአት ተመሳሳይ ፆታ ኃጢአት የጋብቻ ኃጢአት ነበረ እና አሁንም ዓለማችን ወደዛ በጣም በጣም በጣም ከባድ ፍጥነት ባለው ሁኔታ እየሮጠች እንደሆነ ልዩ ልዩ ሰይጣናዊ እንቅስቃሴዎች አሁንም እየተከሰቱ መሆናቸው ልዩ ልዩ ሰይጣናዊ እንቅስቃሴዎች እዚህ የሰይጣን ቤተ መቅደሶች አሉ። አሜሪካ ውስጥ ከሌላው ከየትኛውም ሀገር ይልቅ የሰይጣን ቄሶች፣ የሰይጣን ቤተ መቅደሶች እና በስውር ጸረ እምነት የሆኑ የወታደር ተቋም እንቅስቃሴዎች ሁሉ አሉ። እነዚህ ሁሉ የሆኑ ነው። እና በዓለማችን ላይ ነገሮች ዝም ብለው አይደለም ያሉት። ጸረ እግዚአብሔርና ጌታ ኢየሱስ ክርስቶስ ለፍርድ የሚመጣበት ጊዜ እየቀረበ እየቀረበ እየቀረበ እየሄደ ነው። እና ስለዚህ እኔና እናንተ እነዚህን ነገሮች መመልከትና ልባችንን አረጋግተን ጌታ ኢየሱስ ክርስቶስ አዳኛችን፣ ንጉሳችን፣ የሞተልን ንጉሳችን፣ የሰማይና የምድር ፈጣሪ ሊመጣና ከሱ ጋር ለዘላለም የመሆኛችን ጊዜ እየደረሰ እንደሆነ በማወቅ ከዓለም ኃጢአት፣ ከዓለም ጭምልቅልቅ ራሳችንን እየጠበቅን በጌታ ላይ ባለ እምነት መሄድ እንደሚገባን ለማሳሰብ ነው። እና በመጨረሻ የምናገርበት ነጥብ ወደ ማጠቃለያ የሚወስደኝ የጌታ ትንቢት የዓለምንም መዛነፍ ወይም ደግሞ ሙሉ ለሙሉ እንደሚፈጸም ለማስታወስ ይህንን ተናግሬ እደመድማለሁ። እንግዲህ ቅድም ደጋግሜ እንዳልኩት እኛ በሁለት ምጻቶች መካከል ያለ ነው። የመጀመሪያው ምጻት እና ሁለተኛው ምጻት እና የመጀመሪያው ምጻት የራሱ ባህሪ ነበረው። ሁለተኛው ምጻት ደግሞ የራሱ ባህሪ አለው። እና የመጀመሪያው ምጻት ጌታ ኢየሱስ ከድንግል ተወልዶ ባልታወቀ ሁኔታ ነው የመጣው። ግን ይሄ ሁለተኛው ምጻት ግን ጌታ ኢየሱስ ክርስቶስ በኃይል በስልጣን ለፍርድ እና የምድርን አጠቃላይ ታሪክ ለመጠቅለል ነው የሚመጣው። እና እንደ መጀመሪያው አይደለም። ግን እነዚህን ነገሮች ለድጋሚ ለማንሳት የፈለግኩበት ምክንያት የመጀመሪያው ምጽአት ጌታ ኢየሱስ እንደሚመጣ በተተነበየበት ጊዜ እና ትንቢቱ በተፈጸመበት ጊዜ ትንቢቱን የሚያውቁ ሰዎች አሉ። ፍጻሜው በሆነበት ጊዜ ብዙዎች ያ ትንቢት አይደለም፣ እንደዚህ አይነት ነገር አይደለም፣ እኛ የምንጠብቀው መሲሁ ሲመጣ እንደዚህ አይደለም የሚሆነው መሲሁ ሲመጣ እንደዚህ ዝቅ ባለ ሁኔታ አይደለም የሚመጣው። እና ስለዚህ ይሄ መሲህ ሊሆን አይችልም ብለው ንቀውት ነበር ጌታ ኢየሱስን። ልክ ዳግም ሊመጣም አካባቢ እንደዚህ አይነት አመለካከቶች አሉ። ጌታ ኢየሱስ ክርስቶስ በክብር በኃይል ዳግም ይመጣል 2ሺህ ዓመት ካለፈ በኋላ ኧረ የማይታሰብ ነገር ነው። ጴጥሮስ ነው ይሄንን በትክክል ያስቀመጠው ነገር ያስቀመጠው በሁለተኛ ጴጥሮስ ምዕራፍ ሶስት ላይ እና ያንን ባነብላችሁ ጥሩ ነው የሚሆነው። ሁለተኛ ጴጥሮስ ምዕራፍ ሶስት ላይ በመጨረሻው ያሉ በመጨረሻው ጊዜ ያሉ ሰዎች ምን እንደሚሉ የተናገረውን ነገር ተመልከቱ። ሁለተኛ ጴጥሮስ ምዕራፍ 3 ወዳጆች ሆይ፣ አሁን የምጽፍላችሁ መልእክት ይህቺ ሁለተኛይቱ ናት። በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የጌታን የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብካችሁ ቅልቡናችሁን አነቃቃለሁ ብሎ በመጨረሻው ዘመን አለና ጌታ በሚመጣበት ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች ማለት ቀልደኞች፣ አሿፊዎች በመዘበት በመቀለድ በማሾፍ እንዲመጡ ይህንን በፊት እወቁ። እነሱም የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል። ምንም ለውጥ የለም። ምንድን ነው የምታወሩት? እና እናንተ ሞኞች ናችሁ እያሉ ይናገራሉ እና ሰማያት ከጥንት ጀምሮ ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና፣ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። ኖህ 120 ዓመት መርከብ እየሰራ የጥፋት ውሃ ይመጣል፣ ንስሐ ገብታችሁ ተመለሱ እያለ በነበረበት ጊዜ ማንም ሰው አላመነውም። ልክ በዚህም ዘመን ጌታ ይመጣል እየተባለ እየተነገረ ብዙዎች አምኑም ነው ጴጥሮስ እያለ ያለው እና፣ ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። ያኔ በውሃ ነው የጠፉት፣ አሁን ደግሞ በእሳት ነው የሚጠፉት ብሎ እየተናገረ ነው ያለው እዚህ ጋር እና ጌታ ኢየሱስ ክርስቶስ ይህንን ነገር ሲናገር እኔ አንድ ነገር እያስተዋለ እያየ ነበር የሚናገረው ብዬ ነው ለመናገር የምፈልገው። ያ ምንድን ነው መሰላችሁ? ከምናገራቸው ሰዎች መካከል እዚህ ካሉት መካከል ደግሞም ወደፊት ይህን መልእክት ከሚሰሙ መካከል ብዙ የማያምኑ ሰዎች አሉ። ይህንን የማይቀበሉ አሉ። እና ይህንን የማይቀበሉና የማያምኑ ስላሉ ጌታ ኢየሱስ ክርስቶስ የተናገረው ነገር ይሄ የምናገረው ነገር በትክክል ሊፈጸም ሙሉ ለሙሉ ሊፈጸም የሚችል ነገር ነው፣ ትንቢት ነው። እና ተመልከቶ አለ ጌታ ኢየሱስ እውነት እላችኋለሁ፣ ቁጥር 30 ይህ ሁሉ እስኪሆን ድረስ ይሄ ትውልድ አያልፍም። ትውልድ ይኖራል፣ ጌታን የሚያምን ጌታን የማያምን ተመሳሳይ ትውልድ ይኖራል፣ የሚል ሀሳብ ነው። ነገር ግን አለ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። አሁን የምነግራችሁ ነገር የሰማይ ኃይላት መናወጣቸው ጨረቃና ፀሐይ ብርሃን አለመስጠታቸው ከዋክብት ወደ ምድር ላይ መውደቃቸው እና አስጨናቂ የሆነ ሰዎች ለገለጣ ለማብራራት ትንተና ለመስጠት የማይችሉበት ሁኔታ መምጣቱ አይቀርም ምክንያቱም ሰማይና ምድር ቢያልፉ ይቀላል ምኔ ከሚያልፍ እኔ የተናገርኩት ትንቢት እና ቃል ከሚያልፍ ስለዚህ የጌታ ቃል ያለምንም መዛባት ያለምንም መዛነፍ ሙሉ ለሙሉ ይፈጸማል እና የተናገረውን የማያምኑ ሰዎች አሉ፣ የሚያሾፉ ሰዎች አሉ። ለማጥፋት ለማዛነፍ የሚፈልጉ ሰዎች አሉ። በራሳቸው ሀሳብ በራሳቸው አመለካከት ልዩ ልዩ ትርጉም መስጠት የሚፈልጉ ሰዎች አሉ። ያ ሁሉ ጥረት እኛም ምናልባት ይሄ መሆን የለበትም ብለን ከተሳሳት አመለካከት ጾምና ጸሎት ይዘን ኖኖ ሰማይና ምድር እንዳለ ይሁኑ ጨረቃና ፀሐይ ብርሃናቸውን መስጠታቸው ይቀጥል ብለን ብንለፈልፍ ብንጮ ሊሆን የማይችሉ ነገሮች ናቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ስለዚህ ይሄ ትንቢት መቶ በመቶ እንዳለ ያለምንም መዛነፍ የሚፈጸም ነገር ነው እግዚአብሔር የተመሰገነ ይሁን እና እኔ ይህንን ሳስብ ታዲያ ምንድነው ሁል ጊዜ የምለው የጌታ ቃል ተፈጻሚ ስለሆነ እንደ ጌታ ቃል ጌታ የተናገረውን ነገር በመጠባበቅና በማመን ከኃጢአት ከበደል ከመተላለፍ ተመልሼ ማንም ሰው ተመልሶ በጌታና በጌታ ቃል ላይ ጸንቶ መኖሩ በጣም አስፈላጊ ነው የመጀመሪያው የጌታ ምጻት ተተንብዮ እንደተፈጸመ ሁለተኛውም ዳግመኛ መምጣቱ እንደተተነበየ አንድም ቃል ሳትዛባ አንድም ደቂቃና ሰከንድ ሳታልፍ ጌታ እንደተናገረው ጌታ ኢየሱስ ክርስቶስ ይመጣል፣ እኛም ከሱ ጋር ለዘላለም እንሆናለን። እግዚአብሔር ይመስገን። በመጀመሪያው መምጣት የሐዘን ሰው ሆኖ ነበር የመጣው። በሁለተኛው መምጣት ግን የክብር ሰው ንጉስ፣ ኃያል፣ ታላቅ፣ ዘላለማዊ ሆኖ ነው የሚመጣው። ያኔ ሰዎች የተለያየ አመለካከት ነበራቸው። አዎ ከዛን ጊዜ ጀምሮ የጠሉት ሰዎች አሉ። አሁንም እየጠሉ ያሉት እነሱ ሁሉ እየተመለከቱት ጌታችን ኢየሱስ ይመጣል። እኛም ለዘላለም ከሱ ጋር እንሆናለን እና ይህንን ማሰብ ለክርስቲያን በጣም አስፈላጊ ነው እና ሕይወታችንን በምድር ላይ ሚዛን ያለው እና የጌታን እውነት የሚጠብቅ በጌታ የተባረከ ሰዎች እንድንሆን ያደርገናል እና እግዚአብሔርም ስለ ቃሉ እናመሰግናለን።